የተሰናባቸው የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች ትላንት የአገሪቱ ምክር ቤት የሚገኝበት ካፒቶል ህንጻ ላይ ያደረጉት ወረራ በዓለም ዙሪያ ድንጋጤ፣ ሐዘንና ምጸት የተደባለቀበት ምላሽ አስከትለዋል። የትራምፕ ደጋፊዎች ድርጊቱን የፈጸሙት ፕሬዝዳንቱ ለአውሮፓውያን የዘመን አቆጣጠር ባለፈው ህዳር ወር መጀመሪያ በተካሄደው ምርጫ በመሸነፋቸው የተሰማቸውን ቁጣ ለመግለጽ መሆኑን የአሜሪካ ድምፅ ዘጋቢዎች ኢሻ ሳራይ እና ሪቻርድ ግሪን ያጠናቅሯቸው ዘገባዎች ይጠቁማል። አዳኒስ ፍስሀዬ እንዲት አቀርበዋለች። ፈረንሳይ ፕሬዚደንት ኢማኑዌል ማክሮን ትላንት በቪዲዮ ተቀርጾ በትዊተር ገጻቸው ባስተላለፉት መልእክት ዛሬ ዋሽንግተን ዲሲ የተፈጸመው ተግባር የአሜሪካን ባህሪ አያንፀባርቅም ብለዋል። በዲሞክራሲያችንና በአሜሪካ ዲሞክራሲ እንተማመናለን ሲሉም አክለዋል። የህንድ ጠቅላይ ሚኒስትር ናራንድራ ሞዲ በትዊተር ገጻቸው ባስተላለፉት መልእክት በዋሽንግተን ያየሁት መነሳሳትና ግጭት አሳዝኖኛል። ዲሞክራሲያዊው ሂደት በህገ ወጥ ተቃውሞ እንዲሰናከል መፈቀድ የለበትም ብለዋል። የታይዋን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በግጭቱ የተሰማውን ሐዘን ገልጿል። በዋሽንግተን ዲሲ የተደነገገውን የሰዓት ላፊ ገደብን መሰረት በማድረግ እዚህ የሚኖሩ የታይዋን ዜጎች ጥንቃቄ እንዲያደርጉ መምከሩን ጠቁሟል። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሂድ ሐፈዝ ቾድሪ ዛሬ ለጋዜጠኞች በሰጡት መግለጫ የሀገራቸው መንግስት ዋሽንግተን ያለውን ሁኔታ በቅርብ እየተከታተለ ነው ብለዋል። ሁኔታዎች በፍጥነት ተረጋግተው መነሳሳቱ በስልጣን ሽግግሩ ሂደት ላይ ተጽዕኖ እንደማይኖረው ተስፋ እናደርጋለን ሲሉ ተናግረዋል። የፓኪስታን ጠቅላይ ሚኒስትር ኤምራን ካን ልዩ ረዳት ራውፍ ሐሰን ለአሜሪካ ድምፅ በሰጡት ቃል የተወካዮች ምክር ቤትና የመወሰኛ ምክር ቤት አባላት ተመራጩ ፕሬዚደንት ማሸነፋቸውን በመራጮች ተወካዮች መረጋገጡን በሚመሰክሩበት ጊዜ የትራምፕ ጽንፈኛ ደጋፊዎች ወደ ምክር ቤቱ ህንፃ ገፍተው ሲገቡ ሲታይ ዩናይትድ ስቴትስ በሌሎች ሀገሮች የዲሞክራሲ ምር አተግባበር ላይ የመተቸት የሞራል ልዕልና እንደሌላት ያሳያል ብለዋል። በማሌዥያ የስትራቴጂ እና ዓለም አቀፍ ጥናቶች ተቋም የሚሰሩ ተንታኝ ፈርማን ሎክመን በበኩላቸው የመነሳሳቱ ተግባር የአሜሪካን ገጽታ አያሳምርም ሲሉ ለአሜሪካ ድምፅ ተናግረዋል። ሰዎች በአሜሪካ ላይ ያላቸውን አሉታዊ አመለካከት ያጎላብታል ብለዋል። የደቡብ ኮሪያ ገዢ የዲሞክራቲክ ፓርቲ አንጋፋ አባል ሶንግ ያንግ ኢል ኩነቱ የዩናይትድ ስቴትስን አሳፋሪ ጎን አጋልጿል ሲሉ በፌስቡክ ገጻቸው ጽፈዋል። እንዲህ አይነቱ ባህሪ ተግባራቸውን ተገቢ አድርገው ለማቅረብ ለሚፈልጉ አምባገነኖች መጠቀሚያ ይሆናል ሲሉም ሶንግ ተችተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በትዊተር ገጻቸው ባስተላለፉት መልዕክት በዩናይትድ ስቴትስ ምክር ቤት ላይ የታየው ሁኔታ ያሳፍራል ብለዋል። ዩናይትድ ስቴትስ በዓለም ዙሪያ ዲሞክራሲ እንዲኖር የምትፈልግ ሀገር ናት። አሁን ታዲያ የስልጣን ሽግግሩ በሰላማዊ እንዲሁም ደንብና ስርዓት በተጠበቀ መልኩ የመካሄዱ ጉዳይ ወሳኝ ነው ብለዋል። የአውሮፓ ህብረት ባለስልጣኖች በትላንቱ የትራምፕ ጽንፈኛ ደጋፊዎች መነሳሳት ሁኔታ ለተመራጩ ፕሬዚደንት ጆ ባይደን ያላቸውን ድጋፍ አመላክተዋል። በዩናይትድ ስቴትስ ተቋማትና በዲሞክራሲዋ ጥንካሬ እናምናለን። ሰላማዊ የሥልጣን ሽግግር ወሳኝ ነው። ባይደን አሸንፈዋል በማለት የአውሮፓ ህብረት ኮሚሽን ፕሬዚደንት እርሰላ ቫንደር ላየን በትዊተር ገጻቸው ጽፈዋል። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ኃላፊ የንስ ስቶልተንበርግ የዲሞክራሲያዊ ምርጫ ውጤት መከበር አለበት ብለዋል በትዊተር ገጻቸው ባስተላለፉት መልእክት። የቱርክ የውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ ዩናይትድ ስቴትስ ያሉት የቱርክ ዜጎችን ጥንቃቄ እንዲያደርጉ መክሯል። በዩናይትድ ስቴትስ ያሉት ወገኖች ሁሉ እንዲረጋጉ ጥሪ እናደርጋለን። ዩናይትድ ስቴትስ የገጠማትን የውስጥ የፖለቲካ ቀውስን በብስለት ትወጣዋለች ብለን እናምናለን ይላል የቱርኪ ውጭ ጉዳይ ሚኒስቴር ያወጣው መግለጫ። የአሜሪካ ሀገሮች ድርጅትም የመነሳሳቱን ተግባር አውግዟል። በተቋማቱ ላይ የተፈጸመው ጥቃት እና ንብረትን የማውደም ተግባር በዲሞክራሲያዊ አሰራር ላይ የተፈጸመ ከባድ ጥቃት ተደርጎ ይታያል ሲል የአሜሪካ ሀገሮች ድርጅት ዋና ሴክሬታሪያት ትላንት መግለጫ አውጥቷል።